ሰላም፣ እንዴት ዋላችሁ? ከዛሬው ዜና ጋን የ ብሰማብትላ የህዋ መንግስት ኪምራ እንደው ዛሬ በክፍለ ግዛቱ ውስጥ ስለ ክትባቶች ዝመና አቅርበዋል። ሪናልዱስ እስካሁን አርባ አራት ፐርሰንት የሚሆነው ህዋኖች ከ አስራ ስምንት ና ከዚያ በላይ የሚሆኑ ቢያንስ አንድ መጠን ኮቪድ አስራ ዘጠኝ ክትባት እያወሰዱ ተናግረዋል። ለእነዚህ 65 ዓመት እና ከዚያ በላይ ለሆኑ ሰዎች መጠኑ በእጥፍ ሊተካ ይችላል። ፓይዋ ውስጥ ለክትባት በአገሪቱ ውስጥ ዘጠነኛ ደረጃ ላይ ትገኛለች። ሪናልዶስ በግዛቱ እና በድኖቹ እና ከሌሎች ተማሪዎች ክትባት እንዲወስዱ ትኩረት በማድረግ አቀደዋል። ሪናልዶስ ስለ ኮቪድ አስራ ዘጠኝ ክትባቶች ትልቅ ድጋፍ ሳትሆን ሰዎች በቫይረስ መከተባቸው የሚያረጋግጥ ፓስፖርት መጠበቅ ትቃወማለች። ሌላ ሪፐብሊካኖች ገዢዎች ክትባቱ ፓስፖርት መጠቀም ተቃውሟል። እናም ገዢ ሪናልዶስ በህግ አውጫ በህግ አውጪ ወይም በአስፈጻሚ ትዕዛዝ በእነሱ ላይ እርምጃ ለመውሰድ መዘጋጀቷን ትናገራለች። ይህ ሀውስ በዚህ ሳምንት መጀመሪያ ላይ የክትባት ፓስፖርት አይፈልግም ብሏል። እናም የግል ኩባንያዎቹ የክትባት ማረጋገጫ የሚሹ መሆን አለመሆናቸው ለመወሰን ሌላ ጊዜ ያስተላልፋሉ። ይህ በእንዲህ እንዳለ በአዊ ማህበረሰብ ጤና መመሪያ በኮቪድ ችግሮች ምክንያት አስራ ሶስት ተጨማሪ ሰዎች ሞት እና ከሰባ መቶ ሃምሳ በላይ አዲስ ተጠቂዎች እንደ እንደተገኙ ነግረዋል። ሀያ ሶስቱ በውድበሪ ጋኔ ውስጥ የተገኙ ናቸው። በመላ አገሪቱ የሙከራውን ታዊ መጠን ሀያ አራት ሰዓታት ውስጥ በ በትንሹ ጨምሯል። ወረርሽኙ በ ተከሰተበት ጊዜ አንስቶ አምስት ሺ ስምንት መቶ ሰላሳ አምስት በ በአጠቃላይ ኮቪድ አስራ ዘጠኝ የሞቱ ሲሆኑ ከሞቱት አርባ ፐርሰንት የሚሆኑ ከረጅም ጊዜ እንክብካቤ ተቋም የመጡ እንደሆኑም ገልጿል። አመሰግናለሁ።